አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የተዛባው የኢትዮጵያ ኢኮኖሚ መስተካከል እንዳለበት ጠቅላይ ሚኒስትር አብይ አስገነዘቡ። ኢትዮጵያ ውስጥ በተከሰተው ሰብአዊ ቀውስ ምክንያት ከሶስት ሚሊዮን በላይ የሚሆኑ ሰዎች እንደተፈናቀሉ ተገለጸ። የኢትዮጵያ አየር መንገድ ስኬትና ጉድለት፣ ስልሳ ከመቶ የአረቢካ ቡና የመጥፋት አደጋ እንደተደቀነበት ታወቀ፣ የሚሉትን ርዕሶች ነው በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ብሉምበርግ የዜና አገልግሎት በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ምክር ቤት ባደረጉት ንግግር የኢትዮጵያ ኢኮኖሚ የሀገሪቱ ግዙፍ መሰረተ ልማቶችንና የልማት ፕሮግራሞችን ለማራመድ የተበደርነውን ዕዳ ለመክፈል የሚያስችለን ያህል ገቢ እያስገኘ አይደለም ብለዋል። በሀገሪቱ የፖለቲካ መነሳሳት ከተከሰተበት ጊዜ አንስቶ ከፍተኛ የማክሮ ኢኮኖሚ አለመመጣጠን ታይቷል። ይህን ሁኔታ ካላስተካከልን በስተቀር የሀገራችን ኢኮኖሚ በቀጣዮቹ ዓመታት አደጋ ይገጥመዋል ሲሉ ጠቅላይ ሚኒስትሩ ማስገንዘባቸውን ብሉምበርግ የዜና አገልግሎት ጠቁሟል። ኢትዮጵያ የመንገዶች ግንባታን ለመሳሰሉት ብዙ ወጪን ለሚጠይቁት ውጥኖች የምታወጣውን ገንዘብ መቀነሷ ከዓለም በፈጣን እድገት ከሚራመዱት ኢኮኖሚዎች አንዱ የሆነው የሀገሪቱ ኢኮኖሚ ስፋት እንዲያዘግም አድርጓል። በዛ ምክንያትም የገንዘብ ግሽበት ቀንሷል ማለታቸውን ብሉምበርግ የዜና አገልግሎት ጠቅሷል። ዩሮ ኒውስ ላይ የወጣ ዘገባ ደግሞ ኢትዮጵያ ውስጥ ሶስት ሚሊዮን የሚሆኑ በአገር ውስጥ ከመኖሪያቸው የተፈናቀሉ ሰዎች መኖራቸውን ገልጾ ኢትዮጵያ ከዓለም እጅግ የከፋ ብዙም ያልተወራለት ሰብአዊ ቀውስ ገጥሟታል ይላል። የስደተኞችና የተፈናቃዮች ጉዳይ በመጪው ወር አዲስ አበባ በሚደረገው የአፍሪካ ህብረት ጉባኤ ላይ ቀዳሚ አጀንዳ ሆኖ እንደሚቀርብ ዘገባው ጠቅሷል። ኢትዮጵያ ውስጥ ተፈናቃዮች ከሚጠለሉባቸው ትልልቅ ሰፈሮች አንዱ ቆሎጂ ነው። አብዛኞቹ በሰፈሩ ያሉት ተፈናቃዮች ከግጭት የሸሹ ሶማሌዎችና ኦሮሞዎች ናቸው። 80 ሺህ የሚሆኑ ተፈናቃዮች ቆሎጂ ውስጥ ተጠለዋል። ዓለም አቀፍ የፍልሰት ድርጅት በአውሮፓ ህብረት ሰብአዊ ረድኤት የመጸዳጃ ቦታዎችንና የሰውነት መታጠቢያ ቦታዎችን ሰርቷል። አሁን ደግሞ የንጽህና ጠባበቅ ትምህርት እየሰጠ ነው ሲል ዘገባው ገልጿል። በአጠቃላይ ኢትዮጵያ ውስጥ ከመኖሪያቸው የተፈናቀሉ ሰዎች የሚጠለሉባቸው ስድስት መቶ ቦታዎች እንዳሉም አውስቷል። በየዕለቱ አዲስ ቤተሰቦች ወደ መጠለያዎቹ ቦታዎች እንደሚሄዱ፣ ብዙዎች ግን ከአንድ ዓመት በላይ ለሆነ ጊዜ እዛው እንዳሉ ዘገባው ጠቅሷል። ሜይል ኤን ጋርዲያን የተባለው በደቡብ አፍሪቃ የሚወጣ ሳምንታዊ ጋዜጣ በበኩሉ የኢትዮጵያ አየር መንገድ ያገኘውን ስኬት አድንቆ ጉድለት ያለውንም አክሏል። የኢትዮጵያ አየር መንገድ በበረራ መጠን፣ በተሳፋሪዎች ብዛት፣ በገቢና በትርፍ ከአህጉሪቱ ትልቁ አየር መንገድ ነው። ይህም የሚያስገርም ስኬት ነው። ካለ በኋላ ዋናዎቹ ተወዳዳሪዎቿ የደቡብ አፍሪቃና የኬንያ አየር መንገዶች ግን ወደ ኋላ ቀርተዋል ይላል። የኢትዮጵያ አየር መንገድ እጅግ ፈጣን በሆነ መንገድ በማደጉ ዋናው የአየር መንገዱ ማዕከል የሆነው ቦሌ አይሮፕላን ማረፊያ ከፈጣን እድገቱ ጋር ሊመጣጠን አልቻለም ይላል። ቦሌ አይሮፕላን ማረፊያ ከ14 ዓመታት በፊት የተሠራው በዓመት 5 ነጥብ 5 ሚሊዮን መንገደኞችን እንዲያስተናግድ ሲሆን በአሁኑ ወቅት ውስን በሆነው የአይሮፕላን ማረፊያው መሳለጫ ላይ ጫና በሚያሳድር መልኩ ከ10 ሚሊዮን ተሳፋሪዎች በላይ በየአመቱ በተፋፈገው የጸጥታ ፍተሻ ሰልፍ ሲተሙ እንደሚታዩ ዘገባው ያወሳል። ዋጋቸው ውድ በሆኑት ምግብ ቤቶች ብዙ ሰራተኞች አይታዩም፣ በጭነት ኮንቴይነር ያለው ሰልፍም አይጣል ነው ካለ በኋላ ዘገባው አንድ የሚያረካ ነገር ቢኖር አገር በቀል የሆነው አዲስ የተፈላ ምርጥ ቡና የሚቀርብ መሆኑ ነው ይላል ሜይል ኤን ጋርዲያን ላይ የወጣው ጽሑፍ። ይህም ሲባል ቦሌ አይሮፕላን ማረፊያ ጥሩ አይደለም ማለት ሳይሆን ይህን ያክል ብዛት ያለውን ተሳፋሪ ለማስተናገድ የተገነባ አይደለም። የኢትዮጵያ አየር መንገድ ራሱ ይህን እንደሚገነዘብ ጽሑፉ ሲያስረዳ በደቡባዊ አፍሪካ ኢትዮጵያ ክልላዊ አስተዳዳሪ አቶ አቤል አለሙ የአገልግሎቱ ደረጃና ያሉት መሳለጫዎች ለተሳፋሪዎቻችን ለማቅረብ በምንፈልገው ደረጃ የተሟሉ አይደሉም ማለታቸውን ጠቅሷል። ይሁንና በያዝነው ዓመት ሃያ ሁለት ሚሊዮን ተሳፋሪዎችን ሊያስተናግድ የሚችል ሰፊ የተሳፋሪዎች ተርሚናል መከፈቱ ችግሩን ይቀርፋል ተብሎ እንደሚጠበቅ ጽሑፉ ገልጿል። የኢትዮጵያ አየር መንገድ ቢሾፍቱ ላይ በአመት 80 ሚሊዮን ተሳፋሪዎችን ለማስተናገድ የሚችል አዲስ አየር መንገድ የመገንባት እቅድ እንዳለው ሳምንታዊው ጋዜጣ ሳያወሳ አላለፈም። አዲሱን ሰፊ ተርሚናል የገነባው የቻይና ኮሚኒኬሽንስ የግንባታ ኩባንያ ሲሆን ለግንባታው የወጣው 363 ሚሊዮን ዶላር ብድር የተገኘው ከቻይና ኤግዚም ባንክ ነው። ከቦሌ አይሮፕላን ማረፊያ ጋር የተያያዘውን ስካይ ላይት የተባለውን አዲስ ሆቴልን የገነባው የህንፃው ኩባንያ መሆኑን ሜይል ኤን ጋርዲያን ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ጋርዲያን ጋዜጣ በበኩሉ ከዱር ቡና ስልሳ ከመተው የመጥፋት አደጋ እንደተደቀነበት ይገልጻል። ይህም እጅግ ተወዳጅ የሆነው አራቢካ ቡናን እንደሚያካትት ተማራማሪዎች ጠቁመዋል። አብዛኞቹ የቡና አይነቶች የሚገኙት በአፍሪቃ ደኖችና በማዳጋስካር መሆኑን በአየር ንብረት ለውጥና የተፈጥሮ ብዝሃ ህይወት መመናመን እንዲሁም በተባይና በበሽታ ምክንያት አደጋ ላይ መውደቃቸውን የጋርዲያን ጋዜጣ ድረገጽ አውስቷል። የተተከሉት የቡና አይነቶች እያበቡና በዓለም ደረጃ ከፍተኛ ትርፍ የሚያስገኙ ቢሆንም ውላድሮ በአየር ንብረት ለውጥ መጎዳታቸው እንደማይቀር የጋርዲያን ጋዜጣ ዘገባ አስገንዝቧል። እንደ አውሮፓ አቆጣጠር እስከ 2080 ዓ ም ባለው ጊዜ ውስጥ በ61 ዓመታት ውስጥ ማለት ነው፣ አራቢካ ቡና የሚበቅልባቸው የኢትዮጵያ ቦታዎች በ85 ከመቶ ሊቀንሱ ይችላሉ። በመቶ ዓመቱ ማብቂያ ላይ በኢትዮጵያ ቡና የሚመረትባቸው ቦታዎች እስከ 60 ከመቶ የሚሆኑት ዘላቂነት እንደማይኖራቸው የሳይንስ ምሁራን መናገራቸውን ዘገባው ጠቅሷል። ኢትዮጵያ ከአፍሪቃ ዋናዋ ቡና ላኪ ሀገር ናት። በዓመት በአንድ ቢሊዮን ዶላር የሚገመት የቡና ምርት ወደ ውጭ ትልካለች። ከሀገሪቱ 15 ሚሊዮን የሚሆኑ ሰዎች በቡና ማምረት ሥራ ተሰማርተዋል። የዱር አራቢካ ቡና ምንጭ በሆነችው ኢትዮጵያ ምርጥ የቡና ዘር ነው። ለንግድም ይመረታል። ስለሆነም አደጋ ቢገጥመው በሀገሪቱ ኢኮኖሚ ላይ ጉዳት ያደርሳል ይላል ደ ጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሁፍ። የዱር ቡና እየከሰመ ከሄደ የአየር ለውጥን ሊቋቋም የሚችል ምናልባትም አንዳንድ ተባይንና በሽታን የመከላከል ብቃት ያለው የቡና አይነት ማምረት ላይ ወሳኝ ሚና ስለሚኖረው በዓለም ደረጃ የቡና ንግድም ሊጎዳ ይችላል። የሮያል ቦታኒክ ጋርደን የሳይንስ ምሁራን ጥናት ባለፈው ረቡዕ ሳይንስ አድቫንስና ግሎባል ቼንጅ ባዮሎጂ በተባሉት መጽሔቶች ወጥቷል። ለወደፊቱ የቡና ምርት እንዲቀጥል ከተፈለገ የዱር ቡና ልማት እንዲዳብር ማድረግ ወሳኝ እንደሚሆን ዘገባው አስገንዝቧል። የዱር ቡናንና የንግድ ቡና ምርትን ለማሻሻል የሚቻልበት ዘዴ እንዳለ ዘገባው ሲያወሳ ደን እንዳይመናመን መጠበቅንና ደኖች እንዲበራከቱ ማድረግ እንዲሁም በሽታና ተባይ የሚያጠቃቸው የቡና አይነቶች ላይ ጥናት ማድረግ እንደሚያስፈልግ ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ኢትዮጵያ ውስጥ የዱር አረቢካ ቡና የሚበቅልባቸው አካባቢዎችን ለመንከባከብ የታቀደው ውጥን እንዳለ ዘጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆየነ።